ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 17 ሁለት ሺህ አስር ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ ሰለሞን ክፍሌና፣ ጤና ይስጥልን። ክቡራትና ክቡራን እንዴት አምሽታችኋል? እኔም ሰሎሞን አባተነን። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አልሁሴን ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የህሊና እስረኞች ከነበሩና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል። እሳቸው እሳቸው ጠየቁ እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው እንዴት ነው ሰብአዊ መብት ምን ቢደረግ ይሻላል አሉ ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው ቅድመ ሁኔታ አለው ሰብአዊ መብት ቅድመ ሁኔታ ዲሞክራሲ ነው ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል ቁርጠኝነት ቢኖራቸው ስርዓቱ እስካለ ካለ ድረስ የሰብአዊ መብት ሊከበራቸው እስክንድር ነጋን የሰማችሁት በቅርቡን የተፈታው ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያሉ የሰብአዊ መብት ጥሰቶችን መመርመርም፣ መፈተሽም ሰዎችንም አናገር መስራት እንድንችል ብሪ ላይ ተሰጥቶናል። አህመድዲን ጀበል የሙስሊሙ ማህበረሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አባል ነው። በቅርቡ ነው እሱም ከእስር የተፈታው። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን በኢትዮጵያ በሚያደርጉት ጉብኝት በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን ማነጋገራቸው ታውቋል። አንዳንዶቹ በእስር ቤት ሳሉ የተፈጸመባቸውን ግፍ ለኮሚሽነሩ መዘርዘራቸው ተገልጿል። አዲሱ ጠቅላይ ሚኒስትር የሰብአዊ መብትን ለማስከበር ከልብ ቢሰሩም ከስርዓት ለውጥ ውጪ ይህ አይሳካለቸውም ተብሏል። በዚህ ዜና ላይ አብይ ርዕስ ወደ ኋላ ማብራሪያ አለው። በሶማሊያ ሂራን አካባቢ ባለፉት ሁለት ሳምንታት በተከታታይ የደረሰ የውሃ መጥለቅለቅ በሺዎች የሚቆጠሩ ሰዎችን ቤት የለሽ አድርጓል። ግዙፍ የእርሻ መስኮች በውሃ ተሸፍነዋል። ከብቶች ሊያልቁ ይችላሉ የሚል ስጋት ሰፍኗል። እንዲሁም ውሃ ወለድ በሽታዎችም ሊከሰቱና ሊስፋፉ ይችላሉ የሚል ስጋት ተጠናክሯል ሲሉ ባለሥልጣናቱ እየተናገሩ ነው። በበለድ ወይኒ ከተማ በየተለያዩ አካባቢዎች አንድ ሕፃንን ጨምሮ ሦስት ሰዎች በከባድ ጎርፍ ተወስደው መሞታቸውን የአይን ምስክሮች ተናግረዋል። የሂራን አስተዳዳሪ አብዱላሂ መሐመድ ሞአሊም ቅርታ አብዱላሂ አህመድ ሙዐሊም ለሶማልኛ ቋንቋ አገልግሎት እንደተናገሩት ጎርፉ በሸበሌ ወንዝ አቅራቢያ የሚገኙ በርካታ መንደሮችን ጠራርጎ ወስዷል። የበለድ ወይኒ ብቻ የተፈናቀሉ ዘጠኝ ሺህ ሰዎች በአሁኑ ወቅት ሌትና ቀኑን የሚያሳልፉት ገላጣ ሜዳ ላይ መሆኑም ተገልጿል። ሸበሌ ወንዝ ከኢትዮጵያ በርከት ያለ ውሃ ይዞ ሊፈስ እንደሚችልና ገንፍሎም ሌላ ጎርፍ በማስከተል ተጨማሪ አደጋ ሊያደርስ ይችላል ሲሉ የሂራን አስተዳዳሪ አብዱላሂ አህመድ ሞአሊም አስጠንቅቀዋል። ዓለም አቀፉ የቀይ መስቀል ኮሚቴ በደቡብ ሱዳን ሊር ግቢው ላይ በቅርቡ ጥቃት ከደረሰ በኋላ ሲሰጥ የቆየውን አገልግሎት ማቋረጡን ቃል አቀባዩ ተናግረዋል። በአካባቢው አሁንም በመንግሥቱ ኃይሎችና ለቀድሞ ምክትል ፕሬዚደንት ሪክ ማቻር ታማኝ በሆኑ አማጺያን መካከል ውጊያው መቀጠሉን የረድኤት ድርጅቶች አረጋግጠዋል። ዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ሜሪ ሞርቬዲ ስለዚሁ ሲናገሩ ከሁለት ሳምንታት በፊት በግቢው ላይ ማንነታቸው ባልታወቀ ሲሉ በገለጿቸው ታጣቂዎች የተፈጸመው ጥቃት የዓለም አቀፉን ሰብአዊ ሕጎች እና ባለፈው ታኅሳስ በሁለቱ ተፋላሚ ወገኖች የተደረሰውን የተኩስ አቁም ስምምነት ይጥሳል ብለዋል። በጥቃቱ አንድ ሰራተኛው የተጎዳበት አይሲአርሲ እስካሁን በሊር ለ24600 ገበሬዎች ሲሰጥ የቆየውን የዘር ዕደላና የግብርና መሳሪያ ማከፋፈል አገልግሎት አቋርጧል ሲሉም ቃል አቀባይዋ አስረድተዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ አፍሪካ ውስጥ ከሰሃራ በስተደቡብ ባሉ ሀገሮች እየተስፋፋ የመጣውን ተምች ለመዋጋት የሚያስችሉ ዘዴዎችን ለሚያገኙ የሽልማት ገንዘብ አዘጋጅቷል። ተምቹ በሚሊዮኖች የሚቆጠሩ የአፍሪካ ገበሬዎችን ሕይወት ለአደጋ አጋልጧል ሲል ዩኤስኤአይዲ ባለፈው ሳምንት አስጠንቅቋል። በአፍሪካ ብዙ ቤተሰቦች በዋና ምግብነት የሚጠቀሙትን በቆሎ ኢላማ ያደረገውን ተምች ስርጭት ለመክታት ይቻል ዘንድ በመፍትሄ ፍለጋው ተግባር በጋራ እንድንሰራ ለሸሪኮቻችን ጥሪ እናቀርባለን ብለዋል። በዩኤስኤአይዲ የምግብ ዋስትና አስተባባሪዋ ሬጂና ኤዲ ኤጀንሲው እጅግ ጠቃሚ የሚለውን መፍትሄ ላቀረበ ተወዳዳሪ 150 ሺህ የአሜሪካ ዶላር ሽልማት እንደሚሰጥ አስታውቋል። ሌሎች ሁለት የ75ና የ75 ሺህና የ50 ሺህ ዶላር ሽልማቶች መዘጋጀታቸው ተነግሯል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በእስራኤል የሚኖሩ ወደ 37 ሺህ የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት ለቆዩት ስደተኞች እፎይታን የሰጠ ሆኗል። ሮበርት በርገር ከኢየሩሳሌም ያደረሰን ዘገባ ዝርዝሩን ይዟል። ሄኖክ ሰማግዘር ዘር ያቀርበዋል። በእስራኤል የሚገኙ አፍሪካውያን ስደተኞችን ወደ ሀገራቸው ወይም ወደ ሦስተኛ ሀገር የመመለሱ ውሳኔ መቀልበሱ ተገልጿል። በየካቲት ወር የእስራኤል መንግሥት አብዛኛው ወንዶች ለሆኑ አፍሪካውያን ባደለው ደብዳቤ በሁለት ወራት ውስጥ ሀገር ለቀው የማይወጡ ከሆነ እስር ቤት እንደሚገቡ አስታውቆ ነበር። እቅዱ ውድቅ የሆነው ሩዋንዳ አስቀድማ ስደተኞችን ለመቀበል ከገባችው ስምምነት ደህንነታቸውን ለማስጠበቅና ለማረጋገጥ አልችልም በሚል በማፈግፈጓ ነው። የእስራኤል የሕዝብ ደህንነት ሚኒስትር ጊላድ ኢርዳን ሁኔታውን ሲያስረዱ ለን ሂጋኑ ለመ ን የእስራኤል መንግሥት መንግስት ምንም አይነት መፍትሄ አላገኘም ሲሉ ለአንድ ሬዲዮ ጣቢያ ተናግረዋል። አክለውም ጥቅስ ሰርጎ ገብ ባሏቸው ስደተኞች ዙሪያ የሀገሪቱ ጠቅላይ ፍርድ ቤት ያሳለፈው ውሳኔና የሰብዓዊ መብት ድርጅቶች በሚያሰሟቸው ተቃውሞ የተነሳ እርምጃ ለመውሰድ ተቸግረናል ሲሉ ተሰምተዋል። ብዙዎቹ ስደተኞች ከኤርትራና ከሱዳን የመጡ ሲሆን ወደ እስራኤል ባለፉት አስርት ዓመታት ህጋዊ ባልሆነ መንገድ የገቡ ናቸው። ተክሊት ሚካኤል ከኤርትራ የመጣ ሲሆን ውሳኔው እፎይታ እንደሰጠው ይናገራል። ከሀገር የመመለስ ውሳኔ በመቀልበሱ በጣም ተደስቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጥያቄዎች ምላሽ የመስጫ ጊዜ አሁን ነው ወይ? የስደተኝነት ጠለላ ካልሆነም የፖለቲካ ጥገኝነት ጥያቄዎችን መመለስ ይገባዋል። የእስራኤል መንግሥት አፍሪካውያኑ ስደተኞች ሳይሆኑ የተሻለ ኑሮ የሚፈልጉ የምጣኔ ሀብት ፍልሰተኞች ናቸው የሚል እምነት አለው። ዮሃቭ ኪሪሽ የእስራኤል ወጋ አጥባቂ ሊኩድ ፓርቲ የሕዝብ ተወካይ ናቸው። ድህነት ሽሽት የመጡ የምጣኔ ሀብት ፍልሰተኞች ናቸው ይላሉ። እነዚህ ሰዎችን የእስራኤል መንግሥት የመቀበል ኃላፊነት የለበትም ብለዋል። በርካታ እስራኤላውያን ከስደተኞቹ ወገን ተሰልፈዋል። በአይሁዶች ላይ በሁለተኛው የዓለም ጦርነት ወቅት የተፈጸመውን ጅምላ ግድያ ሽሽት በተሰደዱ ሰዎች በተገነባች ሀገር ዛሬ በስደተኞች ላይ በሯን መዝጋት የለባትም የሚል ክርክር ያሰማሉ። የሕዝብን ስሜት አቀንቃኝ የመሰሉ ፖለቲከኞች በመገናኛ ብዙሃን ላይ ያለማቋረጥ የሚያደርሷቸው ጥቃቶች ዋና በሚባሉ ዲሞክራሲያዊ ሀገሮች ውስጥ ስጋት እየጋረጡ ናቸው ሲሉ ዓለም አቀፍ ዕውቅና ያላቸውና በዓለም አቀፍ ደረጃ እየተንቀሳቀሱ ያሉ ሁለት የሐሳብን የመግለጽ ነጻነትና የነጻ ፕሬስ ተሟጋች ተቋማት አስታወቁ። ሪፖርተርስ ዊዝአውት ቦርደርስ ድንበር የለሽ ሪፖርተሮችና ፍሪደም ሀውስ ዛሬ ይፋ ባደረጉት ዓመታዊ የፕሬስ ነጻነት ሪፖርት ሚዲያውን በማጉደፍ ጋዜጠኞችን በመዝለፍና እገዳዎችን እንጥላለን የሚሉ ማስፈራሪያዎችን ተጠቅመዋል ሲሉ ምዕራባውያን መሪዎችን በሰላ ሂስ ጠርበዋል። ፍሪደም ሃውስ በሪፖርቱ ከአምስት ዓመታት በፊት በመገናኛ ብዙሃኑ ላይ የሚደርሱ ዓለም አቀፍ ተጽዕኖዎች በዩናይትድ ስቴትስና በአውሮፓ ዲሞክራሲያዊ ሀገሮች ላይ ይህ ነው የማይባል ጉዳት እያደረሱም አያደርሱም ነበር። ዛሬ ግን በእነዚህ ሀገሮች ውስጥ በሕዝብ የተወደዱ የሚመስላቸው መሪዎች ሐሳብን በነጻነት የመግለጽ መብቶች ላይ ከባድ ስጋት ደቅነዋል ብሏል። ሪፖርተርስ ዊዳውት ቦርደርስ በበኩሉ በዲሞክራሲያዊ መንገድ የተመረጡ መሪዎች ሚዲያውን የሚመለከቱት የዲሞክራሲ ዋና አካል አድርገው ሳይሆን እንደ ተቃዋሚ መሆኑ በጣም ያሳስባል ሲል አስጠንቅቋል። በእነዚህ ሁለት ዓለም አቀፍ የሐሳብን የመግለጽ ነጻነት ተሟጋች ድርጅቶች ይበልጥ የተነቀፉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው። ሪፖርተርስ ዊዳውት ቦርደርስ ሚዲያውን የመስደብ አባዜ የተጠናወታቸው ሲላቸው፣ ፍሪደም ሃውስ ደግሞ ትራምፕ ሚዲያውን እንደ አሜሪካ ሕዝብ ጠላት አድርገው ማቅረባቸው በሕዝቡ ዘንድ ጥርጣሬ እንዲፈጠር አድርጓል ሲል አስጠንቅቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሚያዝያ 17 2010 ዓ ምህረት ምሽት ፕሮግራም ነው። ጠቅላይ ሚኒስትር አብይ በአንድ በኩል ሙሉ በሙሉ ኢህአዴግ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባሕሪ ሊሆን እንደሚችል ይጠቁማል እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለን። ተስፋ አለማድረግ ምርጫ አይደለም። የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ፣ እዛው ላይ ባለው ሁኔታ ተደስተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም። የጠቅላይ ሚኒስትር አብይ አህመድን አስተዳደር የኢትዮጵያ መጪ እጣ እድሎችና ፈተናዎች በሚል ርዕስ ከተሰናዳ ውይይት የተወሰደ ነው። የሰማችኋቸውም ተወያዮቹ መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማን ናቸው። በምሽቱ ሰፋ ያለ ውይይት ይኖረናል፣ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የሕሊና እስረኞች እንደነበሩ ከተገለጸና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል። አንዳንዶቹ እስር ቤት ውስጥ ሳሉ ተፈጽሞብናል ያሏቸውን የግፍ አድራጎቶች ለኮሚሽነሩ መዘርዘራቸው ተገልጿል። ሰብአዊ መብቶችን በኢትዮጵያ ለማስከበር አዲሱ ጠቅላይ ሚኒስትር ከልብ ቢሰሩ እንኳ የሥርዓት ለውጥ ካልተደረገ ያንን ሊያሳኩ አይችሉም ሲሉ ጥርጣሬያቸውን የገለጹም አሉ። መለስካቸውማ ከአዲስ አበባ ዝርዝር ልኳል። ሰሞኑን በኢትዮጵያ መንግስት ግብዣ አዲስ አበባ የሚገኙት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አልሁሴይን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩ ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የኢንተርኔት አምደኞችና ከሙስሊሙ ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገሯቸው አንዱ ናቸው። እስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝና እስር ቤትም ስለነበሩት ሁኔታዎች የተነጋገር ነው። ያው እስረኞችን እና እያንዳንዳቸው አሁን እንደሚነግሩኝ በእስር ቤት ሆናችሁ ያጋጠማችሁን በሙሉ የደረሰባችሁን በደል ተናግራችኋል፣ አስታውቃችኋል፣ ዘርዝራችኋል እንዴት ነው? አዎ የተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው፣ ማለት ነው የተናገረው። አለ። በእርስዎ አስተያየት ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰብ አለ። ስለዚህ ምንድን ነው? እንደው ምልክት ነው ብለው የሚነግሩኝ አይመስለኛል። እኛንም አነጋግሮ አጠቃላይ ስዕሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል ቢያንስ ጠቅላይ ሚኒስትሩ እንደሚያነጋግር ግን አንስቷል። በእሳቸው እን አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለም እንዳይመስል በጽህፈት ቤታቸው ግምገማ መሰረት የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር። በእናንተ በኩል በእስር ቤት ከደረሰባችሁ ወይም በአያያዝ ጉድለት ከደረሰባችሁ፣ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበረ። በአጠቃላይ ስለ ኢትዮጵያ ከሀገሪቱ የፖለቲካ ምህዳር አንጻር፣ በተለይም ወደፊት መጪው እድል ኢትዮጵያ ምን ይዞ መጥተዋል አዲሱ ጠቅላይ ሚኒስትርና አዲሱ የኢህአዴግ አሰራር ወዴት ሊወስደን ይችላል፣ እየወሰደን ነው፣ አጠቃላይ ሲል ላይ ተነጋግረናል። በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረም። እዛ ሲነገር ከነበሩት መካከል ሁለቱን ላነሳለን፣ እንደ ምሳሌ በጣም ልቤን የነኩ ነገሮች ስለሆነ የዋልድባ አመናክ ስታች ያነሱትን ልንገር። እነሱ በመጀመሪያ ነገር ማዕከላዊ ቆዩት አንድ አመት ከሶስት ወር ነው። እንዴት አንድ አመት ከሶስት ወር እንደቆዩ የምርመራ ቦታ የምርመራ ደግሞ ቦታ። አሁን በፀረ ሽብር ህጉ እንኳን ማክሲመም በጣም ተለጥጦ አራት ወር ነው የሚለው እነሱ አመት ከሶስት ወር ቆይተዋል። ከዚህ ጀምራል የሰብአዊ መብት ተሰጥቶ ግን እሱ ብቻ አይደለም። እነዚህ መናኩስቶች ናቸው፣ በባህላችን በሃይማኖታችን፣ በታሪካችን ትልቅ ቦታ የምንሰጣቸው ናቸው። ያ ከለላሉ ናቸው ማለትም ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው የመናኩስ ልብሳቸው እንዲወጣ እንዲያወልቁ ሲገደዱ እንደነበር ከዚያም አልፎ ግን በጣም እጅግ አጸያፊ ነገር ተደብድበዋለን፣ ይሄ ተደብድበናል አሉ። እነዚህ እግዚአብሔር ሰዎች ናቸው፣ እውነት ነው የሚናገሩት፣ አይዋሹም። እና ለጆሮ የሚቀፍ ነገር ነበር፣ ለእኛ ብቻ ሳይሆን ለፈረንጆች ላዳመጡት ፈረንጆችም ያስደነገጠ ነው ማለት እችላለሁ። ምንም እንዳስደነገጣቸው ምንም ጥርጣሬ የለኝም። ከዛ ቀጥሎ ደግሞ ንግስት የተናገረቸዋለ ንግስት በምርመራ ላይ ከአስር ጣቶቿ ላይ ዘጠኙ ተነቅለዋል። አንዱ ነው ሁለት ራቁቷን ሲገርፏት ነበር። አብረው ራቁቷን አድርገው ሲገርፏት ነበር። ራቁቷን መግረፍ ብቻ አይደለም፣ እጅግ አጸያፊው ነገር ይሄ በሚሆንበት ጊዜ ወንዶችም ወደ ውስጥ ገብተው እንዲመለከቷት፣ ራቁቷን እንዲመለከቷት ሲያደርጉ ነበር። እና ይሄም በጣም እጅግ አድርገው ያሳዝናቸው አጸያፊ ነገር መፈጸሙን ተረድተዋል ብዬ አስባለሁ። እነሱ ለዚህ የሰጡት መልስ ምን ነበር? ዛሁ በስፍራው የተናገሩት ነገር ነበረ፣ በጣም በጣም ማዘን ነው። ምን ማለት ይችላሉ? እንደዚህ አይነት በጣም ለጆሮ የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ይህንን ነገር ለጠቅላይ ሚኒስቴሮ እንደሚነግሯቸው ነግረውናል። እንደ ምሳሌ ያነሷቸዋል አስባለሁ እያስባለሁ። ከዛ በኋላ የተነጋገር ነው ስለ ሰብአዊ መብት። እንዴት ይጠበቃል? ሰብአዊ መብት እንዴት ነው ኢትዮጵያ ውስጥ ሊጠበቅ የሚችለው ነው። እሳቸው እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለው። ሰብአዊ መብት ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል በግል ቁርጠኝነት ቢኖራቸው ስርአቱ እስካለ ድረስ የሰብአዊ መብት ሊከበራቸው ሰብአዊ መብትን ጀነሬት የሚወልደው የሰብአዊ መብት ባለቤት ስርአት ነው። አምባገነናዊ ስርአት አምባገነናዊ ስርአት እስካለ ድረስ ጠቅላይ ሚኒስትሩ እንዳይፈጸም ቢፈልጉ ቢሰሩ፣ በስርአት ውስጥ ቢሰሩም ሊያስቀሩት አይችሉም። አምባገነናዊ ስርአት እስካለ ድረስ የሰብአዊ መብት ጥሰት አለ። ስለዚህ ዲሞክራሲ ላይ መሰራት አለበት። የሰብአዊ መብት ጥሰትና ዲሞክራሲ የአንድ ሳንቲም ሁለት ግልባጭ ናቸው የሚል አቋም ነው በኛ በኩል የተንጸባረቀው። ታዲያ ይሄስ እንዴት ነው? ዲሞክራሲ ኢትዮጵያ ውስጥ እንዴት ሊመጣ ይችላል? ምንድን ነው መደረግ ያለበት የሚልም ጥያቄ አንስተው ነበረ። ለዚህ ሁለት ነገሮች ናቸው ወደ ዲሞክራሲ የሚያስኬደን በሁለት መንገድ ነው ብለንም አቋማቸውን ገልጸንላቸዋል። እነዚህም አንድ፣ በዚህ በሚቀጥሉት መቶ ቀናት ውስጥ ጠቅላይ ሚኒስትሩ ቢችሉ ህዝቡ የሚጠብቀው እሳቸው ደግሞ ቢችሉ አንድ የአስቸኳይ ጊዜ አዋጁን ማንሳት አለባቸው። ሁለት፣ ሁሉን አቀፍ ሁሉን አቀፍ የሆነ ድርድር መጥራት አለባቸው። ሁሉን አቀፍ ድርድር በምንልበት ጊዜ ሀገር ውስጥ ያሉ የፖለቲካ ድርጅቶችን ከዛም በላይ ከኢትዮጵያ ውጭ ያሉና በሽብርተኝነት የተፈረጁትንም ድርጅቶች የሚያካትት ድርድር መደረግ አለበት። ያ ነው ወደ ዲሞክራሲያዊ ስርዓት ሊያስገባን የሚችለው፣ ያ ነው ጥርጊያ መንገዱ። ይሄንም አንስተንባቸዋል። ይሄ ደግሞ እኛ ያመጣ ነው አይደለም፣ እኛ ያፈለሰፍ ነው አይደለም፣ እኛ ለሀገራችን ይበጃል ብለን የቀመር ነው አይደለም። በብዙ ሀገሮች ውስጥ ተሞክሮ የሰራ የተፈተነ ሂደት ነው። ግን እንደው አንተ ልጠይቅህና እስክንድር የእነዚህ ሰዎች መምጣት ስለ ሰብአዊ መብቶች አያያዝ በኢትዮጵያም ሆነ ስለሌሎች ስለ ዲሞክራሲ መምጣት ቅድም እንዳልከውም ስለ ዴሞክራሲ ስርአት መመስረት ምን የሚያደርገው አስተዋጽኦ ይኖራል ብለህ ታስባለህ? የፖለቲካ ተጽዕኖ አለው፣ የሞራል ተጽዕኖ አለው። አሁን አዲስ ጠቅላይ ሚኒስትር ናቸው። አዲስ ጠቅላይ ሚኒስትር ና ያሉት አለም ሊያነጋግራቸው ይፈልጋል። አለም ሀሳቡን ሊያካፍላቸው ይችላል። አለም ምን እያለ እንደሆነ ስለ ኢትዮጵያ ጉዳይ መስማት አለባቸው። የለውጥ ጥያቄ እየመጣ ያለው ኢትዮጵያ ህዝብ ብቻ አይደለም፣ ካለም አቀፉ ማህበረሰብ ነው። ላለፉት ሶስት አስርት ዓመታት በተለይ ምዕራባውያን የኢትዮጵያ መንግስትን ያለምንም ቅድመ ሁኔታ ሲደግፉት ነበረ። አሁን ምን እያሉ ነው? በቃ አበቃ፣ ይሄ አብቅቷል። ከአሁን በኋላ አገሪቷ ወደ እውነተኛ ለውጥ መግባት አለባት እያሉ ነው። ይሄንን ከአለም አቀፍ ማህበረሰብ ሰምተው ጠቅላይ ሚኒስትሩ ወደ ፓርቲያቸው ይዘው መሄድ አለባቸው። ለእሳቸው ብቻ አይደለም እየተነገረ ያለው ይሄንን መልእክት ይዘው ወደ ፓርቲያቸው መግባት አለባቸው። ወደ ኢህአደግ ስራ አስፈጻሚ መግባት አለባቸው። ወደ ኢህአደግ ምክር ቤት መግባት አለባቸው። ወደ ኢህአደግ አባላት መሄድ አለባቸው። አለም አቀፍ ማህበረሰቡም ለውጥ መምጣት አለበት እያለ ነው። እሳቸው ብቻ አይደሉም። አሁን በፓርቲያቸው ውስጥ ለውጥ የሚፈልግና ለውጥ ማይፈልግ ሀይል አለ። ጠቅላይ ሚኒስትሩ ለውጥ ከሚፈልጉት ሀይሎች መካከል አንዱ ናቸው። ግን ብቻቸውን አይደሉም፣ ብቻቸውን አይደሉም። ህዝቡ ከሳቸው ጋር አብዛኛው ህዝባችን ለውጥ ይፈልጋል። ህዝቡ ብቻ አይደለም። ዓለም አቀፍ ማህበረሰቡም ለውጥ ይፈልጋል። ዓለም አቀፍ ማህበረሰብ በምንልበት ጊዜ ደግሞ የኢህአዴግ አጋሮች ናቸው። በኢህአዴግ ጥላትነት የማይጠረጠሩ ናቸው። ያለ ምንም ቅድመ ሁኔታ ለሶስት አስርት አመታት የደገፉት ናቸው። እነሱ ለኢህአዴግም ቢሆን መልካሙ የሚመኙት ኢህአዴግ በቀጣይ በዲሞክራሲያዊ ስርአት ውስጥም ተካፋይ እንዲሆን የሚፈልጉ ናቸው በጎውን ስለሚመኝለት ለሀገር ብቻ ሳይሆን ለኢህአደግም በጎውን ስለሚመኙ ነው። እንደዚህ አይነት ምክር የሚነግሩትና የዓለም የአለም አቀፉ ማህበረሰብ በተለያየ መንገድ መጥቶ የሚያናገራቸውን በደንብ መዝግበው ለፓርቲያቸውን እንዲወስዱ ነው የሚጠብቀው። ያንን ማድረግ አለባቸው ብዬ አምናለሁ። በጣም አመሰግናለሁ። እስክንድር አመሰግናለሁ። ኮሚሽነር ዛይድ ረአድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው፣ ለዘገባው። የዕለቱ አብይ ርዕስ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴንን በጽህፈት ቤታቸው ዛሬ ማነጋገራቸውን የመንግስቱ መገናኛ ብዙሃን ዘግበዋል። በሀገራቸው ውስጥ እየተካሄዱ ናቸው ስላሏቸው የለውጥ ሁኔታዎች ጠቅላይ ሚኒስትሩ ለከፍተኛ ኮሚሽነሩ ማብራራታቸውና ኮሚሽነር ረአድ አልሁሴንም ጠቅላይ ሚኒስትሩ ቃለ መሐላ በፈጸሙበት መድረክ ላይ ካደረጉት ንግግር አንስቶ እንቅስቃሴዎቻቸውን እየተከታተሉ መሆናቸውን መግለጻቸውን ዘገባዎቹ ጠቁመዋል። ቀደም ሲል በነበረው ዘገባ ውስጥ እንዳደመጣችሁት ክቡራትና ክቡራን፣ ከሚስተር ረአድ አልሁሴን የኢትዮጵያ ጉብኝት ጋር ተያይዞ ለዲሞክራሲያዊ ስርዓት ግንባታ የመቶ ቀናት የተግባር ቢጋር እንዲኖራቸው ጠቅላይ ሚኒስትሩን ከመጠየቅ በተጨማሪ የተነሱ ሌሎች ጉዳዮችም አሉ። ኢትዮጵያ ውስጥ እስከዛሬ ተፈጽመዋል በሚባሉ የሰብአዊ መብቶች ረገጣዎችና በደረሱት ጉዳቶች ላይ ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግሥት ፈቃደኛነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብቶች ተሟጋቾች ከከፍተኛ ኮሚሽነሩ ጋር በተወያዩበት ወቅት መናገራቸውን ገልጸዋል። ጽዮን ግርማ ተጨማሪ ይዛለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ አስር ከሚጠጉ ሰዎች ጋር ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። ኮሚሽነር ዘይድ ራድ አል ሁሴን በዛሬው እለት ዶክተር መረራ ጉዲና፣ እስክንድር ነጋ፣ አንዱዓለም አራጌ፣ ዮናታን ተስፋዬ፣ ሁለቱ የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት፣ ንግስት ይርጋ፣ ወይንሸት ሞላ፣ አህመድን ጀበልና በፍቃዱ ሀይሉን ማነጋገራቸው ታውቋል። ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ህዝብ ግንኙነት ኃላፊ የነበረውን አህመድዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለ ውይይቱ ጠይቄያቸው ነበር። አህመድዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል። የነበረው ውይይት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት መስን የማስከበር ነጻነት በተለያየ መልኩ ባደረጋችሁት እና ባለፋችሁት ሂደት ውስጥ ዋጋ ከፍላችኋል፣ በችግር ፊት አርጋችኋል። ከእናንተ ምንጫ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎች እና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት ዛሬ ሁለት ወር ከነበረው ዛሬ መልካም ነገር አለ። ቢያንስ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ነው። አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መጥተናል። ኢትዮጵያ ውስጥ ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲ እና ወደ ተሻለ ሁኔታ ለመግባት በምታደርገው እና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋት ታደርጋላችሁ፣ ምን ትጠብቃላችሁ አይነት ነገሮች ናቸው። ከኛም አቅጣጫ ቦታው ላይ ሲሰበር ነው የተለያዩ ሀሳቦች ተንጸበርጠዋል። እስቲ ወደ በፈቃዱ ደግሞ ልሂድና፣ በፈቃዱ ሀይሉ አንተም በዚህ ውይይት ላይ ተሳታፊ ነበርክና አህመድን ጀበልን እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት? በዝርዝርም የተነገረበት ሁኔታ yet, yet what I would... በተለይ የሰብዓዊ መብቶች ይደረጉባቸዋል ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ በዚ አይነት ነው የተናገር ነው። በተለይ በተቋም ደረጃ ማለት ነው። የማይታወቁ ማቆያ ማዕከላት በደህንነቶች የሚዘወሩ ማለት ነው። ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት፣ ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ ከነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እስክንድርም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብቱ ጥያቄ ሊመለስ እንደማይችል አስረድቷል። አህመድን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለአራት ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ና ከተለያዩ አካላት ጋር እየተነጋገሩ ያሉት እናንተም እንዳላችሁት የሰዓት ጉዳይ ካለ አጭር ከሆነ በዚህ የአራት ቀን ጉብኝታቸው የሚገኝ ለውጥ ይኖራል? ከውጭ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ፣ ይሄ ጉብኝታቸው ለውጥ ይኖረዋል። ይህን በተመለከተ ያነሳችሁት ነገር አለ። ያው በዛሬው ውይይት ወይንም በአራት ቀን ጉብኝት የኢትዮጵያ ችግር አይፈታም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ያለ የሰብአዊ መብት ጥሰቶችን መምርመርም መፈተሽም ሰዎችንም ማናገር መስራት እንድንችል ብሪ ላይ ተሰጥቶናል። እዚህ ቢሮ ለመቅስት ምናረጎች ይኖራሉ። ከነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች ብትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣል ያንን ወደ ተግባር ለማውጣት እና ለማውረድ በምናደረገው ጥረት አብራችሁን ሆኑ የሚል ጥቅል መልክት አለ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ የተጋበዘው በአዲሱ ጠቅላይ ሚኒስትር አስተዳደር ቢሮም ጭምር ከፍተው እንዲያጣሩና ሁኔታዎችን እንዲከታተሉ ከሆነ አዲስ ተስፋ አዲስ ለውጥ አለ የሚል እምነት አላችሁ? በእናንተ በኩል በፍቃዱ ስራ ውስጥ ከሚጀምር ድረስ። ምክንያቱም ቅድም እንደው ውይይቱ ላይ አንድ የተነሳ ነገር ነበር። አንዷ አለማድራጌ እንደውም በቃል በቃል ሲል የነበረው ምንድ ነው ወሬውን ወደ ተግባር መለወጡ ነው ከባዱ ነገር እና ኢትዮጵያ ውስጥ በጣም ብዙ ጊዜ በተደጋጋሚ ቃል ሲገባ እንደነበር ሁሉም ብለውታል። ቃል ሲገባ ነበር፣ ግን በተግባር አልተፈጸመም ነው። ስለዚህ በተግባር እስኪፈጽም ድረስ እርግጠኛ መሆን አይቻልም። ምክንያቱም በቃላት ብቻ ስንከዳ ስለኖርን ያ ልምዳችን ሙሉ ለሙሉ እምነት እንድንጥን አላደረገም። ነገር ግን እንዲሁ ተጠርተው እንደዚህ አይነት ነገር ነጋ ያደረጋቸው ራሱ ጥሩ ነገር ነው። ግን እንግዲህ ሙሉ መግለጫ ይሰጣሉ ይመስለኛል። እዛ ላይ ነው የምንሰማው። በዚ አይነት ጫንጭ ልንጠለግን ተስፋ ሰጥተውናል። ኢትዮጵያ በሰብአዊ መብት ረገጣዎቿ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ፣ የጋዜጠኛነት ነፃነቶችን ማፈኗ፣ ከዴሞክራሲያዊ መርህዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ሕገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ የገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ እድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብዓዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ሕዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብዓዊ መብት ድርጅት ተወካዮች ጋራ መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ መነጋገራቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዴሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ.ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። የአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። በእስር ላይ እያሉ ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተያያዘ የሽብር ክስ የተከፈተባቸው ሠላሳ ስምንት ሰዎች ይከላከሉ ወይም በነጻ ይሰናበቱ የሚለውን ብይን ለማዳመጥ ለትላንት ተይዞላቸው የነበረው ቀጠሮ በሌሉበት እንደተራዘመ ከጠበቆቹ አንዱ ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር የያዘችው ጽዮን ግርማ ናት። ከጠበቆቹ አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምፅ እንደተናገሩት ቂሊንጦ ማረሚያ ቤትን አቃጥላችኋል በሚል የተከሰሱት 38 ተከሳሾች ብይን ሊሰጣቸው ለትላንት ሚያዚያ 16 ቀን ቀጠሮ ተሰጥቷቸው እንደነበር ይናገራሉ። ተያዘልን መሰረት ትናንትና በርካታዎቹ ቤተሰቦችም እኛም በቀጠሮ ሰዓት ቀደም ብለው ወደ ሁለት ሰዓት አካባቢ ግቢት እንገኝ። የሆነ ያልተጨበጠ ወሬ ይወራ ነበረ። ተጠርጣሪዎቹ እንዳይመጡ ፍርድ ቤቱ ጠጥቶ ለቅልጦ ደርሷል፣ በዚህ ወር ለሚያዚያ አራት ተቀጥሯል። የሚል ወሬ ያልተቀበጠ ወሬ ሰማን እና አራት አምስት የምንሆን ለማጣራት ሞክረን የፍርድ ቤቱ ጸሐፊዎች፣ አስተናጋጆች ይህን መረጃ ስነግሩን ጊዜ ሊሆን አይችልም ከህግ አንጻር እስከ ዛሬም እንደምደረገውና እንደተለመደውም ተጠርጣሪዎቹ ፍርድ ቤት ገኝቶ ቀጠሮ የሚለወጡበት ምክንያት ተንጓቸው ነው። ለእኛም ለጠበቆችም፣ የቀጠሮ ቀን አያያዝም እንዲሁም ደግሞ ቤተሰብም በተለይ በዚህ በክልንጦ ክስ ጉዳይ ላይ ከውጭ ሀገር ጭምር የሚመጡ የተጠርጣሪ ቤተሰቦች እንዳሉ ቀደም ተብሎም በፍርድ ቤት የተነገረ በመሆኑ እነዚህ የሚመጡት በእርግጥ ፍርድ ቤቱ በቀጠሮ ቀን ተጠርጣሪዎችና ቤተሰብን ለማገናኘት ሳይሆን፣ በአጋጣሚ ግን ከሩቁም ከቅርብ የሚመጡ ሰዎች ችሎቱንም ይከታተላሉ። እግረ መንገድም ሌላ ቢቀል በአይነ ተጠርጣሪዎችን የማየት እድል ይኖራቸዋል ብለን ቤተሰቦቹን ቆዩ ብለን የዳኞቹ ጽህፈት ቤት በር ላይ ተሰብስበን እንደምንገባ በጸሐፊዎቹ ነግረን ጠየቅናቸው። ጸሐፊዎቹ እንመጣለን እዛ ችሎት እነግራቸዋለን ጠብቁ ተብሏቸዋል ተብለን ወደ ችሎቱ ተመልሰን እንደተቀመጥን ዳኞቹ ገቡ። ዳኞቹ ከመጡ በኋላ ተጠርጣሪዎችና ጠበቆች በሌሉበት እንዴት ቀጠሮ ሊለወጥ ቻለ? ይህ ሊሆን አይገባም በሚል ጥያቄ ማንሳታቸውን አቶ ወንድሙ ተናግረዋል። ዳኞቹ ምን ምላሽ ሰጣችሁ? ስል ለአቶ ወንድሙ ጥያቄ አቅርቤላቸው ነበር። ይህንን ቀጠሮ የለወጡበት ምክንያት ውሳኔውን ሰጥተናል። በውሳኔ ላይ ዳኞች መነጋገር አለባቸው። አሁን ለእናንተ ባንገልጽም ዳኞች የሚነጋገሩት የሀሳብ ልዩነት ካለ ሊኖርም ስለሚችል ይህን የሀሳብ ልዩነት አጣጥሞ አንድ ሲቲ ነው ውሳኔ ለመስጠት ወይም ደግሞ ዳኞች የሀሳብ ልዩነታቸውን እንዲያስቀምጡ ለዚህ አይነቱ ውይይት ነው እንጂ ውሳኔ እንሰብናል። በውሳኔ ላይ ግን ዳኞች ለመነጋገር ጊዜ አጥሮን ነው። እንደምታወቀው ይሄ ክስ ውስብስብና አስቸጋሪ ነው እና ከዚህ ጉዳይ ነው ቀጠሮ የለወጥ ነው። ሌላ ደግሞ ተጠርጣሪዎች በየጊዜው ውሳኔ የማትሰጡን ከሆነ ወደዚህ አታመላልስም ይህ የመጠን የችሎቱን ፊት ማየት አልፈልግም የብዙዎቻችንም ጤንነት አስቸጋሪ ሁኔታ ላይ ስለሆነ ውሳኔ በሚሰጡበት ቀን የሚል አስተያየት የምችልምን እየሰጡና እየተደመጠ ስለነበረ እነዚህ ምክንያቶች ከምናለፋቸው ብለን ነው ለእናንተ እንድንናገር ያደረግ ነው ብሎ ይህን መልሰትኝ። በመጨረሻም ከዚህ ቀደም የቀረበውን የአቃቤ ሕግ ምስክሮችና የሰነድ ማስረጃ ፍርድ ቤቱ መርምሮ ተከሳሾቹ ይከላከሉ አሊያም በነጻ ይሰናበቱ የሚለውን ብይን ለመስጠት ለሚያዝያ 30 2010 ዓ.ም ለብይን ተለዋጭ ቀጠሮ ሰጥቷል ብለዋል። በተጨማሪም ከጠበቆቹ መካከል ሁሉም ሰው በህግ ፊት እኩል ነው የሚለውን የኢትዮጵያ ህገ መንግስት አንቀጽ 25 በመጥቀስ መንግስት የፖለቲካ እስረኞችን ለመፍታት እየወሰደ ባለው እርምጃ መሰረት 38ቱ የቅሊንጦ ቃጠሎ እስረኞች ጉዳይም እንዲታይ በችሎት መነሳቱን አቶ ወንድሙ ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽን ኮሚሽነር ዘይድ ራአድ አል ሁሴን ከእስር ከተፈቱት ጋራ ባደረጉት ውይይት የእነዚህ እስረኞች ጉዳይም ተነስቶ እንደነበር የኢንተርኔት አምደኛው በፈቃዱ ኃይሉ ለአሜሪካ ድምጽ ገልጿል። እነሱ ጉዳይ እነሱ እንዲመለከቱትና እንዲያወሩበት ቀጥለናቸዋል፣ እና እንደውም የማታን ሳይ ይህን በዝርዝር ሲናገር በአንደኛ ማሳያም ነው። እነሱ ባልፈጸሙት ወንጀል ነው የተከሰሱት። የሌሎችን ወንጀል የፈጻሚዎቹ ወንጀል ለመፈጸም ነው። እና በወቅቱ የነበረው የቅሊንጦ አስተዳደር የራሱን ገመና ለመሸፈን እንዴት እነሱ ተጠያቂ እንዳደረገ፣ እንደገና ደግሞ በምርመራ ስም ምን አይነት አሰቃቂ ሰብአዊ መተሰደርሱባቸው እንደነበረ ያሳያል። ከነዚህ የቅሊንጦ ቃጠሎ እስረኞች መካከል አብዛኞቹ በምርመራ ወቅት ከፍተ ኛ የማሰቃየት ተግባር ተፈጽሞባቸው እንደነበር በችሎትም ለኢትዮጵያ ሰብአዊ መብት ኮሚሽንም አቤቱታ ማቅረባቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምፅ፣ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ። ጽዮን ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። በዩናይትድ ስቴትስ ይፋ መንግሥታዊ ጉብኝት እያደረጉ ያሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ በተወካዮች ምክር ቤቱ ተገኝተው ለሕግ መምሪያውና ለሕግ መወሰኛው እንደራሴዎች ጥምር ጉባኤ ንግግር አድርገዋል። ፕሬዚደንት ማክሮን ዛሬ ከጆርጅ ታውን ዩኒቨርሲቲ ተማሪዎች ጋርም እንደሚወያዩ ተገልጿል። ሚስተር ማክሮን በሶስት ቀናቱ ጉብኝታቸው ወቅት በሁለቱ ሀገሮች የንግድ ግንኙነቶች፣ የአየር ንብረት ለውጥ፣ ኢራንንና ሶሪያን በሚመለከቱ ጉዳዮች ላይም ከአስተናጋጃቸው የዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር ተወያይተዋል። ሪፖርተራችን ዝላቲሳ ሆክ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል ፕሬዚዳንት ትራምፕ እና ፕሬዚዳንት ማክሮን ሞቅ ካለው የቃላት ልውውጥና ቅርርባቸው ባሻገር በተለይ በኢራን የኒውክሌር ስምምነትና የአየር ንብረትን በሚመለከተው ዓለም አቀፍ ስምምነት ዙሪያ ያሏቸውን ልዩነቶች ለማጥበብ በጋራ በመስራት ላይ ናቸው ይሄ በነተበ መሠረት ላይ የተደረሰ ስምምነት ነው። መጥፎ ስምምነት ነው። እየፈራረሰ ያለ መጥፎ መዋቅር ነው። ቀድሞውኑም መፈረም ያልነበረበት ምክር ቤቱን እወቅሳለሁ። ለሌሎች ብዙ ሰዎችም ተመሳሳይ ኢራን በቁርጠኝነቷ የምትጸና መሆኗን ማረጋገጫ ካላገኙ በመጪው ወር መጀመሪያ ላይ ጊዜ ገደቡ የሚያበቃውን በኢራንና ዩናይት ስቴትስን ጨምሮ በአምስቱ ሀያላን መንግስታት መካከል የተደረሰውን ስምምነት ቀጣይነት እንደማያጸኑ ነው ትራምፕ የተናገሩት። ማክሮን በበኩላቸው እነኚህ ጉዳዮች በረዥም ጊዜ ውስጥ ዳር ይደርሳሉ ብለው ያምናሉ። በትክክል ፕሬዚዳንቱ ያሉት ነው ለአጭር ጊዜ የሚዘልቅ የኒውክሌር ጉዳይ ስምምነት አለ፣ የረጅም ጊዜ አለ፣ የቦሊስቲክስ መሣሪያ እንቅስቃሴም አለ፣ ኢራን በአካባቢው የምታደርገው እንቅስቃሴም አለ። ይህን ጉዳይ መልክ ማስያዝ አለብ። በፈረንሳይ ጀርመንና ብሪታንያ ግን ከዚህ ቀደም በተደረሰው ስምምነት መጽናት ያምናሉ። ሌሎች የገቧቸው ግዴታዎችም እንዲከበሩ ነው ፍቃዳቸው። እነኚህን ጉዳዮች አስመልክቶ ግን ማክሮን ትራምፕን ሳያሳስቡ አልቀሩም ይላሉ ጉዳዩን የሚከታተሉ ተንታኞች። ጃን ግላሰር በኬቶ ዩኒቨርሲቲ የዓለም አቀፍ ጉዳዮች አጥኚ ናቸው። የዩናይትድ ስቴትስ ከስምምነቱ መውጣት የአገሮቹን ታማኒነትም አደጋ ላይ ይጥለዋል ባይ ናቸው። ትራምፕ በኒክሌር ጉዳይ በተደረሰው ስምምነት ላይ ሌላ ተጨማሪ ስምምነት ለመድረስ አውሮፓውያኑ ላይ ግፊት ማድረግ ይችላሉ። በቦሊስቲክስ ጉዳዮችና ኢራን በአካባቢው ጉዳዮች ባላት ሚና ዙሪያ ደግሞ በተለይ ሊይዙት ይችላሉ። አውሮፓውያኑ በበኩላቸው የትራምፕን ስጋት ለማርገብ ሥራ ላይ ናቸው። ኢራን በበኩሏ ዩናይትድ ስቴትስ ከስምምነቱ የምትወጣ ከሆነ የአጻፋ እርምጃ እወስዳለው ስትል አስጠንቅቃለች። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ጠኝና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ሚያዝያ 17 2010 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ40 ደቂቃት ተጋምሷል ወደ 41 እየተጠጋንን ያለ ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያን ቶማስ ብሎንዲ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ የሆነች ወደ ሁለተኛው አጋማሽ ዋና ዝግጅታችን እናልፋለን። አሁን በነገራችን ላይ በኢንተርኔት ዌብሳይታችን ላይ አምሃሪክ ዶ ቪኦኤ ኒውስ ዶ ኮም እንደዚሁም በማኅበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ዝርዝር ዘገባዎቻችንን ልታገኙ ትችላላችሁ። ሐሳቦቻችሁንም እንዲሁ አንሸራሽሩ። ተከታዩ በኢትዮጵያ የወቅቱ ፖለቲካ ላይ የተደረገ ውይይት ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች ባለፈው ሳምንት መገባደጃ ጀመር ያደረግነው ውይይት ነው። የአዲሱን ጠቅላይ ሚኒስትር አብይ አህመድን ያለፉ ጥቂት ሳምንታት ክንዋኔዎች፣ ፈተናዎችና የወደፊቱን አማራጮች በጥልቀት ለመመርመር ይጥራል። ለግምገማው በኢትዮጵያ ጉዳዮች ላይ ትኩረት ባደረጉ ጽሁፎቻቸውና ውይይቶች የሚታወቁ ሁለት ጋዜጠኞችና አንድ የኢትዮጵያ ፖለቲካ ጉዳዮች አዋቂ ይወያያሉ። የዋዜማ ራዲዮው መስፍን ነጋሽ በመራሄ ኤዲተርነት ይሰራባት በነበረችውና ህትመቷ ከዓመታት በፊት በተቋረጠው አዲስ ነገር ብዙዎች ያስታውሱታል። ከስቶክሆልም ስዊድን የአዲስ ስታንዳርድ የእንግሊዝኛ መጽሔት ዋና አዘጋጅ ጸዳለ ለማና በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። ሦስቱን እንግዶች ያወያየው አሉላ ከበደ ነው። በቀደመው ክፍል አጠር ያለ ውይይቱ እልባት ካደረገበት ይጀምራል። የገመድ ላይ ጉዞ ብሎታል። ሄኖክ ጸዳለ፣ ወዳንቺ ነው የምመጣው መጽሄታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሁፎች ምልከታ አድርጌያለሁ። የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል። ሕመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሁፍ ተመልክቻለሁ። ከጥቂት ቀናት በፊት ይወጣ በእርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን ዓይነት ለውጥ የሚሉትን ገፋ አድርገን እንመርመር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረደሪ ትችያለሽ። ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በእርግጥ በተጨባጭ ውን የሚችልበት ሁኔታ እና ደርዝ ከግምት አስገብተሽ እጸዳለ። አመሰግናለሁ። በእርግጥ እንዳልከው የተለያዩ ጽሁፎችን እያተምን ነው ያሉ ነው አንዱም አሁን የጠቀስከው ህቱን መድኃኒት ወይስ የህመም ማስታገሻ ናቸው ወይ በሚል በአንድ ገስት ጸሀፊ የተጻፈው። እኔ እንግዲህ የእሳቸው መምጣትም ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርም ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲው እና የሀገሪቷ መጻ ይድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው እየተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በእርግጥ የሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ሁን ከራሴን ፐርሰናሊን ይሁን ወይም ለመጽሄቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን። በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ፣ ከነገ ወዲያ ለሀገሪቷ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው ከምንመለከታቸው ብዙ ነገሮች። ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም ማስተማመኛ የለንም። ይሄ እንግዲህ ራሱ ኢህአዴግ በሀያ ሰባት አመታት ውስጥ የእሱን ህልውና ከሀገሪቱ ህልውና ጋር አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእሳቸውን መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው፣ ምክንያቱም አመጣጣቸውንም ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው ራሱ ነው ሪንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ? ካሁን በኋላ ላይ ኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ በሁሉም ፓራሜትር ስመለከተው፣ በሁሉም መመዝኛች ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው፣ በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍነው መልካም እድልና ፈተናዎቻቸውን ዲሁ ፈጣፈታ እያደረግን እንሄዳለን መስን ወደ አንተ ልመለስ ነው። ጸዳለ ኢህአዴግ እንደ ፓርቲ ዘለቄታውን ከአገር ህሉና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች አገር መጻኢ እድል፣ ወዲያውኑ ለሚደረጉ ሁለንተናዊ ለውጦች፣ አገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜት ይሰጣልና በእርግጥ ኢህአዴግ የመለወጥ ዝግጁነት አለው ከሆነስ፣ ምን አይነት ለውጥ የሚለውን እስኪ መፈተሽን ሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት። የለውጡ ጥያቄ የሁሉም ሊሆን ይችላል። አሁን ባለው ሂደት፣ አሁን ባለው መንከባለል ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል ለውጥ የሚያመራ አቅጣጫ ነው የያዙት ወይ ወይም ፓርቲያቸው ጠቅላይ ሚኒስትር አብይ አሳሳች ገጽ ባህሪ ነው ጸዳለ በትክክል እንዳለችው በአንድ በኩል ሙሉ በሙሉ ኢህአዴግ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊ እና ፖለቲካዊ ድባብ ለየት ያለ ገጸ ባሕሪ ሊሆን እንደሚችል ይጠቁማል። ወይም የሚያጭረው ጥያቄ ያለ በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁምንም። ያን ስሜት ይዞ ለሚከታተል አድማጭ በዚህ ሰዓት መቼ ነው ያን ብልጭታ አየን የምንለው? መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምረዋል ማለት የሚቻለው? የትኞቹ ነገሮች ሲለወጡ ነው? በአንድ አዳር ወይንም በአንድ ሳምንት ብዙ የሚለወጥም ነገር ላይኖርም ይችላልና እውነት ነው። ኢትዮጵያ አብይ ስለመጣ በኢትዮጵያ የፖለቲካ ጉዳይ ላይ የተፈጠረ አዲስ ጥያቄ የለም። ላለፉት ቢያንስ ሀያ ዓመታት የነበሩ ጥያቄዎች ናቸው። ጥያቄዎቹ እውነተኛ ዴሞክራሲያዊ ሽግግር የማድረግ ጥያቄ ነው። እንግዲህ ከዚህ በተጨማሪ በኢኮኖሚውም አንጻር ሊደረጉ የሚገባቸው ለውጦች አሉ። ዋናው ዋናውና በጣም አንገብጋቢው የፖለቲካ ለውጦች ናቸው። የኢኮኖሚ ለውጡንም እሱ ዲክቴት ስለሚያደርገው ሊመራው ስለሚችል፣ በፖለቲካው ዘርፍ ብዙ መሻሻል ያለባቸው ነገሮች አሉ ከአንድ ጠቅላይ ሚኒስትር ብቻ ሳይሆን ከኢህአዴግም ቢሆን ሁሉንም ነገሮች በአንድ ጊዜ እንዲፈታ በአንድ ወርም በለው በአንድ አመትም እንዲፈታ አይጠበቅም። ሆኖም ግን በዴሞክራሲ ረገድ ኢትዮጵያን ወዴት እና እንዴት ሊወስዳት እንዳሰበ የተነገረን ነገር የለም። አሳሪ ሕጎች መለወጥ አለባቸው። የዜጎችን መብቶች የሚገድቡና የሚያፍኑ አሰራሮች መለወጥ አለባቸው። እነዚህ እነዚህ መዘርዘር እችላለሁኝ። እስከ ዛሬ ሲባሉ የነበሩ ናቸው። መለስም ያለ ሪፎርም ይደረጋል ሲባል ነበር። ኃይለማርያም ደሳለኝም ስልጣን ላይ በነበሩ ጊዜ ተመሳሳይ ነገር ሲባል ነበረ። ከቃል ያለፈ ለእኔ ፍኖተ ካርታ ሊሰጠን ይገባል። ያን ጊዜ ነው ኢህአዴግም ሆነ አዲሱ ጠቅላይ ሚኒስትር በእውነትም የሚያወሩትን ወደ ተግባር ለመተርጎም ፍላጎት አላቸው፣ ቁርጠኝነት አላቸው ማለት የሚቻል ለምሳሌ ጠቅላይ ሚኒስትር አብይ በፍትህ ስርዓቱ ማሻሻያ መደረግ አለበት ብሎ ተናግሯል። በቅርብ ግን እሱ ማለት ምን ማለት ነው? የፍትህ ስርዓት ማሻሻያ ላለፉት ስንት አመታት ሲባል ነበረ። ግን ቶርቸር አልቀረም። የገደሉ ሰዎች፣ ሰውን በጠራራ ፀሐይ የሚገሉ ወታደሮች፣ የደህንነት ሰዎች፣ ሌሎቹም አይጠየቁም። ችግሩን መዘርዘር ይቻላል። የተለወጠ ነገር ግን የለም። ለዚህ ነው ፍኖ ተካርታ ያስፈልጋል። ይሄንን ነገር ከዚህ ወደዚህ ነው የምንቀይረው። እዚህ የቅየራ ሂደት ውስጥ ደግሞ እነ ገሌ እነ ገሌ ይሳተፋሉ። እንደዚህ አይነት ግልጽ የሆነ ተጨባጭ ወይም ልንለካ የምንችለው የጊዜ ገደብ የተቀመጠለን ነገር ያስፈልጋል። አሁን አንድ ተጨማሪ ምሳሌ ልስጥ። ከተቃዋሚ ፓርቲዎች ጋር ውይይት ይጀመራል ተብሏል። ይሄ አሁን አይደለም የጀመረው አመታት ተቆጥረዋል። ግን ያየነው ጨዋታ ነው። በእውነት የህፃናት እቃቃ ጨዋታ ነው እስከ ዛሬ ስናይ የነበረው። አሁን ከእቃቃ ጨዋታ ወጥተን ወደ እውነተኛ አገርን የማዳንና የመለወጥ ሂደት እየገባን ነው የሚያስብል ፍኖተ ካርታ ሊሰጠን ይገባል። ከፖለቲካ ፓርቲዎች ጋር ውይይት፣ ድርድር ይደረጋል ሲባል ምን ማለት ነው? የትኞቹ የፖለቲካ ፓርቲዎች ናቸው የሚሳተፉት? በምን ጉዳይ ላይ ነው ውይይቱ የሚደረገው? ምን ለመፍጠር ነው ይሄ ውይይት የሚደረገው? አሁን እዛ አዲስ አበባ ተሰብስበው የሚሰሩት አይነት እቃ እቃ ከሆነ ያው የድሮው ጨዋታ ነው ማለት ነው። ለዚህ ነው እርግጥ ለጠቅላይ ሚኒስትር አብይ አሁን ሁሉንም ዝርዝር አቅርብልን ለማለት ገና ሁለት ሳምንት ስለሆነ እንቸኩል ይሆናል። ነገር ግን በሚቀጥሉት ጥቂት ሳምንታት ለእኔ ወራት ራሱ አይደለም ያለ ጠቅላይ ሚኒስትር አብይ ትልቁ ፈተና ነው ብዬ የማስበው በሚቀጥሉት ሁለት ዓመታት እሱ በስልጣን ላይ በሚቆይበት እንግዲህ ከዛ በኋላ የሚሆነውን ስለማናቅ ሊለውጣቸው የሚችላቸውን ጥቂት ግን አስፈላጊ ጉዳዮች መርጦ እነዚህን በዚህ በዚህ መንገድ ልቀይራቸው አስባለሁ ይሄን ያህል ጊዜ ሊፈጅብኝ ይችላል የሚል ሰዎች እንዲጠብቁት ስራውን እንዲለፉት የሚያደርግ ነገር ማስቀመጥ አለብን። ይሄ ከባድ ስራ ነው። ምክንያቱም ትልቁ ፈተናው የሚመጣው ከራሱ ከፓርቲው ነው። የመጀመሪያው ፈተና ፓርቲው ውስጥ ያሉት ሰዎች አብይ በአደባባይ እየመጣ የሚነግረን ነገር በእርግጥ ከልባቸው አምነውበታል ወይ? ይሄ የእኔም የብዙ ኢትዮጵያውያንም ጥርጣሬ ነው። ተራ ንግግር ነው ብለው የሚያጣጥሉ ጓደኞች አሉ። ያለ ምክንያት አይደለም። ተስፋ ማድረግን ሳይፈልጉ ቀርተው አይደለም። የኢህአዴግ ታሪክ የሚነግረን አንድ ሺህ ቃል መግባትና ሁለት ሺህ ተጨማሪ ስህተት መስራት ነው። አሁን ከዛ የተለየ ነገር መሆኑን ለማስረገጥ አንዱ ቁልፉ ነገር በተወሰኑ የማሻሻያ ጉዳዮች ላይ ተጨባጭ ፍኖተ ካርታ ማቅረብ ነው ብዬ ነው የማስበው። መልሴን አስረዝሜ ከሆነ ይቅርታ። ግድ የለም ብዙ ጉዳዮች ናቸው። የሀገርን ያህል የከበዱ ሀሳቦች ናቸው የሚነሱትና በጥቂት ቃላት መቋጨትም ያስቸግራል። በዚህ ሰዓት የሚከታተሉን አድማጮች ፈታ ፈታ ብሎ የሚነገረውን ውይይታችሁን በየቤታቸው እንዲወያዩበትም ነው የዚህ ውይይት ዓላማና ተስፋ አድርጋለሁ። ውይይቱ በየቤቱ ይቀጥላል። መስፍን ፍኖተ ካርታ እያልክ በተደጋጋሚ የተጠቀምከው ቃል ለአድማጭ ቅርብ መሆኑን ላረጋግጠ ቅድሚያ አቅጣጫ መላካች እንደምንና ወዴት እንደምንሄድ የሚያሳየን ጥርጊያ ስዕል ማለት ይሆን ቃሉን ደጋግመህ ስለተጠቀምከው እንዳለ እንዳላልፍ ነው። ልክ ነው፣ ልክ ነው። አማርኛውን ለመጠቀም ነው እንግሊዝ ነው ሮድማፕ ማለት ነው እወደዋለሁ። አማርኛውን ለመጠቀም የምትሄደውን ርቀት ማድረግ ያለብንም ይመስለኛል። ሄኖክ ወደ አንተ ልመለስ ነው። የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም መስፍን መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት፣ ጠቅላይ ሚኒስትርነታቸው የቱን ያህል የሳቸው ነው ስራው ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? አንዲት አገር እየመሩ በተለያዩ ደረጃዎች የሚታዩ ጠቅላይ ሚኒስትሮች እንደነበሩን ይታወቃል። የቀደሙት ዛሬ በሕይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሄድ የቻሉ አይመስልምና የአደባባይ ሚስጥር ነው። ይህንን ሄኖክ፣ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸኋቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱን ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል። ቁልፉ ጥያቄ እሱ ነው። አዱላ በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ጠቋሚ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይሄንን ብሔር ጭቆና ትርክትን ተው፣ በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው፣ ግን ሕገ መንግስቱ በንግግር መናት ሊባል የሚችል ነገርም ተናግረዋል። ለምሳሌ አሁን ያለው ሕገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አቆም የብሔር ብሔረሰቦች እና ሕዝቦች ናቸው የኢትዮጵያ ባለቤቶች። እና እሳቸው ግን ምንድን ነው ያሉት? ቃል በቃል ላልለው ይችላለሁ። ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየርም ምኞት እና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደረግ እንችላለን። ግን ይህን አላቸው ብለን አድማጮች፣ ውይይቱ አልተቋጨም። ተወያዮቹ ለቀደመ ጥያቄው የሰጡትን ትንታኔ ማብራሪያ ጨምሮ አሉላ ተከታዩን ውይይት በቀጣይ ፕሮግራሙ ይዞ ይመለሳል። ለአሁኑ ግን እንግዶቻችንን መስፍን ነጋሽ ጸዳለ ለማና ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሚያዝያ 17 የዓለም ጸረወባ ዘመቻ ቀን እየታሰበ ይውላል። ይህ ዕለት አቅም ነሺውንና አውዳሚውን በሽታ በስኬታማ ሁኔታ ለመቆጣጠርና ሲዘልቅም ለማጥፋት እያደረገ ያለውን ጥረት ዓለም የሚያከብርበት ነው ብሎ ይጀምራል ርዕሰ አንቀጹ የዛሬ መልእክቱን። የዚህ ዓመት መሪ ቃል ወባን ለማሸነፍ ዝግጁ የሚል ነው። ወባ ለርዕሰ አንቀጹ ሊከላከሉት የሚቻል ከታመሙም በሕክምና የሚድን መሆኑ በጎ ዜና ነው። ባለፉት ወደ 20 የሚጠጉ ዓመታት ውስጥ ወባን ለማጥፋት ዓለም በተቀናጀ ጥረት እየተረባረበ ነው ብሏል። ቀድሞ ታይቶ የማይታወቅ ወባን የመቆጣጠር ስኬት የታየባቸው ዓመታት ከተመዘገቡም በኋላ ወደፊት የሚቀረው ሥራ እጅግ ብዙ መሆኑ ግልጽ ሆኗል ይላል ርዕሰ አንቀጹ። በመከላከል ላይ ማተኮራችንን እንቀጥላለን። ብዙ፣ በጣም ብዙ ሥራ መሰራት አለበት ሲል ይቀጥላል ርዕሰ አንቀጹ መድኃኒቶችን የሚቋቋመውን የወባ ዐይነት መከሰትን ጨምሮ ቀሪ ፈተናዎችን ለመጋፈጥ የሚያስችል ዓለም አቀፍ የቴክኒክ ስትራቴጂ በዓለም የጤና ድርጅት መቀረጹን ርዕሰ አንቀጹ አመልክቷል። ስትራቴጂው ወባ እጅግ የተንሰራፋባቸው ሀገሮች በሽታውን ለመቆጣጠር ብሎም ለማጥፋት ሲጥሩ የቴክኒክ ማዕቀፍ የሚሰጣቸው መሆኑን ጠቁሟል ርዕሰ አንቀጹ። የመጀመሪያዎቹ ግቦች በመጪዎቹ አስራ ሁለት ዓመታት ውስጥ በወባ የመያዝን አጋጣሚና ከወባ ጋር የተያያዘውን የሞት መጠን እያንዳንዳቸውን በዘጠና ከመቶ እንዲቀንሱ ማድረግ፣ በሰላሳ አምስት ሀገሮች ውስጥ ወባን ጨርሶ ማጥፋት፣ ከወባ ነፃ በሆኑ ሀገሮች ውስጥ ደግሞ መልሶ አለመንሰራራቱን ማረጋገጥ መሆናቸውን አሳውቋል። ስኬታማ እንድንሆን ከተፈለገ የሚለው ርዕሰ አንቀጽ ለጋሾች ጥረቶቹን በገንዘብ መደገፍ እንዳለባቸው ያሳስባል። ዩናይትድ ስቴትስ በዓለም አቀፍ ጸረ ወባ እንቅስቃሴዎች ውስጥ ላለፉት ወደ ሰባ የሚጠጉ ዓመታት እየተሳተፈች እንደምትገኝ አስታውስና ዛሬ ደግሞ ዓለም አቀፉን ጸረ ወባ ዘመቻ ግዙፍ በሆነ የገንዘብ መጠን በመደገፍ ቀዳሚዋ መሆኗንም ይናገራል። እንደዚያም ሆኖ ለ2022 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር የያዝናቸውን ዓለም አቀፍ የቴክኒክ ስትራቴጂ ኢላማዎች እንድንመታ ካስፈለገ አጠቃላዩ የገንዘብ አቅም በከፍተኛ ደረጃ መጨመር አለበት ብሏል ርዕሰ አንቀጹ። በዚህ በዛሬው ዕለት ይላል ርዕሰ አንቀጹ በማጠቃለያው ለዚህ እጅግ አስፈላጊ ለሆነ ጥረት ቁርጠኝነታቸውን በድጋሚ እንዲያረጋግጡና የወባን ጉዞ ለመቀልበስና በሽታውን ከናካቴውም እስከ ወዲያኛውም ለማጥፋት የሚደረገውን ትግል በበቂ ሁኔታ ለመደገፍ የሚያስፈልገውን መዋጮ በመለገስ እጆቻቸውን እንዲያስተባብሩ ለወዳጆቻችን ሁሉ ጥሪያችንን እናስተላልፋለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ነው ሰሎሞን ክፍሌና ሰሎሞን አባተነን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው ጥላሁን ገሰሰን የጥንቱ ትዝ አለኝ ጋብዛችሁ ጤና Keep my left